የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ የኢትዮጵያ የሱዳንና ግብጽ የውጭ ጉዳይ ሚኒስትሮች ኢትዮጵያ በአባይ ላይ የምትገነባውን ግድብ አስመልክቶ የገቡበትን ውዝግብ ለመፍታት እንደሚሰሩ አመለከቱ። የሶስቱ ሀገራት የውሃ ሚኒስትሮችም በቀጣይ አራት ስብሰባዎችን ዋሽንግተን ላይ እንደሚያካሄዱ ተገልጿል። የሲዳማ ብሔር ለሚያካሄደው ህዝበ ውሳኔ ከዛሬ ጠዋት ጀምሮ የመራጮች ምዝገባ እየተካሄደ ይገኛል። ከሁለት ሳምንታት በኋላ ለሚካሄደው ህዝበ ውሳኔ የድምፅ ሰጪዎች ምዝገባ እስከ ህዳር 6 ቀን 2012 ዓ ም ድረስ ይዘልቃል። በጀርመን የኢትዮጵያ የሰብአዊ መብት ኮሚቴ ራሳቸውን ቄሮ በሚል ስም አደራጅተው በጀርመን የተለያዩ ከተሞች የኢትዮጵያውያንን ስብሰባ በኃይል ለማወክ ሞክረዋል ባላቸው ግለሰቦች ላይ ክስ መሰረተ። ለኢትዮጵያውያን ሁሉ በተጠራው ስብሰባ እንዳንሳተፍ አድሎ ተፈጽሞብናል ያሉት እነዚህ ወገኖች በበኩላቸው ክሱን በህግ እንደሚከራከሩ ለዶችቨለ ገልጸዋል። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት የደቡብ ሱዳን ተቀናቃኝ ኃይሎች ከአንድ ዓመት በፊት የተፈራረሙትን የሰላም ውል እንዲያከብሩ አሳሰበ። ዜናው በዝርዝር የኢትዮጵያ የሱዳንና ግብጽ የውጭ ጉዳይ ሚኒስትሮች ኢትዮጵያ በአባይ ላይ የምትገነባውን ግድብ አስመልክቶ የገቡበትን ውዝግብ ለመፍታት እንደሚሰሩ አመለከቱ። የሶስቱ ሀገራት ባለስልጣናት ትናንት ዋሽንግተን፣ ዩናይትድ ስቴትስ ላይ ባካሄዱት ውይይት በግድቡ የውሃ አሞላልና የፕሮጀክቱ ስራ ላይ ያላግባባቸውን ጉዳይ ለመፍታት በመጪው ጥር ወር አጋማሽ ቀጠሮ ይዘዋል። በአሜሪካ የገንዘብ ሚኒስትር መሪነት ከተካሄደው ውይይት በኋላ የወጣው መግለጫ እንዳመለከተውም በኅዳር 29 እና በጥር አራት ቀን 2012 ዓ ም ተከታታይ ስብሰባዎችን ዋሽንግተን ላይ በማካሄድ በሂደቱ የተገኙ ለውጦችን ይገመግማሉ። ከዚህም ሌላ ሚኒስትሮቹ በጎርጎሮሳዊ 2015 ዓ ም የደረሱበት ስምምነት ተግባራዊ እንዲሆን ቁርጠኝነታቸውንም ማረጋገጣቸውን ሮይተርስ ዘግቧል። ግብጽ ግድቡን በውሃ በመሙላት በኩል የኢትዮጵያ እቅድ እንዳሰጋት በመግለጽ ዓለም አቀፍ አደራዳሪ እንዲገባበት በጠየቀችው መሰረት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የወከሏቸው የገንዘብ ሚኒስትራቸው ስቴቨን ሚኒች ሶስቱ ሚኒስትሮች ትናንት እንዳወያዩቸው ተገልጿል። ፕሬዚደንት ትራምፕን በበኩላቸው ከሶስቱ ሀገራት ባለስልጣናት ጋር የኢትዮጵያን የህዳሴ ግድብ አስመልክቶ መነጋገራቸውን በትዊተር ባሰራጩት መልእክት ገልጸዋል። በቀጣይም የሶስቱ ሀገራት የውሃ ሚኒስትሮች፣ የዓለም ባንክ እና የአሜሪካ የገንዘብ ሚኒስትር በተገኙበት አራት ተከታታይ ስብሰባዎች ዋሽንግተን ላይ እንደሚያካሂዱ ተገልጿል። የሲዳማ ብሔር ለሚያካሂደው ሕዝበ ውሳኔ ከዛሬ ጠዋት ጀምሮ የመራጮች ምዝገባ እየተካሄደ ይገኛል። በሐዋሳ ከተማ የተለያዩ ቦታዎች የተዘዋወረው ዘጋቢያችን ሸዋንግዛ ወጋየሁ መናኸሪያና ታቦር በተባሉት ክፍለ ከተሞች ቁጥራቸው በርከት ያለ ነዋሪዎች ድምፅ ለመስጠት ሲመዘገቡ ተመልክቷል። በአንጻሩ በሀይቅ ዳርና በመሀል ክፍለ ከተሞች ግን የተመዝጋቢዎቹ ቁጥር አነስ ማለቱንም ገልጾልናል። እኩለ ቀን ገደማ ዘገቢያችን ያነጋገራቸው የዋንዛ የምርጫ ጠቢያ አስፈጻሚ ወይዘሮ ትግስት ተሾመ በበኩላቸው የምዝገባ ሂደቱ ከጠዋት ጀምሮ በጥሩ ሁኔታ እየተከናወነ እንደሚገኝ ገልጸዋል። የምርጫ ምዝገባ የጀመርነው ልክ 12 ሰዓት ተኩል ሲሆን ነው። እስካሁን ድረስ የተመዘገበው የመራጭ ቁጥር ወደ 300 ደርሷል፣ እና እስካሁን ድረስ ሰላማዊ ሆኖ እየተካሄደ ይገኛል። የሐዋሳ ከተማና አካባቢው የምርጫ አስተባባሪ ወይዘሮ ሙሉምቤት አንድ አርጌ በዛሬው ዕለት በሐዋሳና አካባቢው በተዋቀሩ 225 የምርጫ ጣቢያዎች ምዝገባው እየተከናወነ መሆኑን አስታውቋል። ምዝገባ የሚካሄደው በሐዋሳ ከተማና በሲዳማ ዞን ወረዳዎች በተዘጋጁ 1692 የምርጫ ጣቢያዎች መሆኑን ዘጋቢያችን ሸንግዛ ወጋየው የምርጫ ቦርድ መረጃዎችን በመጥቀስ የላከልን ዘገባ ያስረዳል። ከሁለት ሳምንታት በኋላ ለሚካሄደው ህዝበ ውሳኔ የድምፅ ሰጪዎች ምዝገባ እስከ ህዳር 6 ቀን 2012 ዓ ም ድረስ ይዘልቃል። በጀርመን የኢትዮጵያ የሰብአዊ መብት ኮሚቴ ራሳቸውን ቄሮ በሚል ስም አደራጅተው በጀርመን የተለያዩ ከተሞች የኢትዮጵያውያንን ስብሰባ በኃይል ለማወክ ሞክረዋል ባላቸው ግለሰቦች ላይ ክስ መሰረተ። የኮሚቴው ሊቀመንበር አቶ ስዩም ሀብተ ማርያም ግለሰቦቹ ሐምሌ 20 እና 21 ቀን 2011 ዓ በአዲስ አበባ ወቅታዊ ጉዳይ ላይ ለመምከር ፍራንክፈርት እና በርሊን ከተሞች ኢትዮጵያውያን ያዘጋጇቸውን ስብሰባዎች ለማወቅ እንዲሁም አካላዊና ስነ ልቦናዊ ጥቃት ለማድረስ መሞከራቸውን አመልክተዋል። በዚህም ጉዳዩን ወደ ህግ መውሰዳቸውን ለዶች ቨለ ገልጸዋል። ይህ ድንበር ዘለል የሽብር ቡድን የጀርመን ከፍተኛውን የህገ መንግስት እሴቶች የሆኑትን የዜጎች በሰላም የመሰብሰብን፣ በነፃነት ሀሳብን የመግለጽን፣ በዜጎች ላይ አካላዊም ሆነ ስነ ልቦናዊ ጥቃት እንዳይደርስ የሚደነግገውን አንቀጽ ነው የጣሰው። እኛም ህጋዊ መብታችንን ተጠቅመን ከሰናል። በጀርመን የወንጀል ሕግ መስክ ከፍተኛ ልምድ ያካበቱት የሀገር ውስጥ ወንጀሎችና የሽብር ጥቃቶች ተንታኝ ጠበቃ ሽቴፈን ኮን በበኩላቸው ተጠርጣሪዎቹ በጀርመን መሰረታዊ የሕግ ትኩረት የተሰጣቸውን መብቶች በመጣሳቸው ክስ መመስረቱን አረጋግጠዋል በጀርመን በቄሮ ስም ተደራጅተው ስብሰባዎችን ከመበጥበጥ ባሻገር ማስፈራራትና ክብረ ነክ ስድብ ሰንዝረዋል በሚል ክስ የቀረበባቸው ወገኖች ግን ክሱን አይቀበሉትም ለኢትዮጵያውያን ሁሉ በተጠራው ስብሰባ እንዳንሳተፍ አድሎ ተፈጽሞብናል ይላሉ ክሱንም በህግ እንደሚከራከሩ ተወካዩ አቶ አብዲ አባጀበል ለዶችቨለ ተናግረዋል በማንኛውም አይነት የህግ አካሄድ ከመጡ በቂ የሆነ ምስክርም አለ። በደንብ አድርገን መከላከልንም እንችላለን። ተከሳሾቹ መጥሪያ እንደደረሳቸው የክስ ሂደቱ በፍራንክፈርት ፍርድ ቤት እንደሚጀመር መገለጹን ዘጋቢያችን እንዳልካቸው ፈቃደ በላከልን ዘገባ ገልጿል። አድማጮች፣ ዝርዝር ዘገባ በመጽሔቱ ተካቷል። የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት የደቡብ ሱዳን ተቀናቃኝ ኃይሎች ከአንድ ዓመት በፊት የተፈራረሙበትን የሰላም ውል እንዲያከብሩ አሳሰበ። የጸጥታው ምክር ቤት አባላት በቅርቡ በደቡብ ሱዳን ባደረጉት ጉብኝት በሀገሪቱ ተቀናቃኝ ወገኖች ለሰላም ስምምነቱ ቁልፍ የተባሉትን መሰረታዊ ጉዳዮች አመላካች ተጨባጭ ነገር አለማየታቸው እንዳሳሰባቸው አመልክተዋል። በሰላም ስምምነቱ መሰረት የፊታችን ህዳር ሁለት ቀን 2012 ዓ.ም በሱዳን የአንድነት መንግስት ለመመስረት ውጥረት ተወስኗል። በዚሁ መሰረትም የተቃዋሚው ፓርቲ መሪ ሪክ ማቻር ከመንግስት ምስረታው አንድ ቀን ቀድመው ጁባ እንዲገቡ ይጠበቃል። በስልጣን መጋራት ስምምነቱ መሰረትም ማቻር በድጋሚ የፕሬዝዳንት ሳልቫኪር ምክትል ሆነው እንዲሰሩ ነው የታሰበው። ሆኖም ጥቅምት አጋማሽ ላይ ማቻር ከጸጥታው ምክር ቤት ልኡካን ጋር ተገናኝተው ባደረጉት ውይይት የአንድነት መንግስቱ እንደተባለው ከተመሰረተ የተኩስ አቁሙ ዳግም ሊጣስ እንደሚችል ስጋታቸውን መግለጻቸውን አሶሲየትድ ፕሬስ ዘግቧል። የማቻር ደጋፊዎች አስተማማኝ የጸጥታ ይዞታ በሌለበት የአማጽያኑ መሪ ወደ ጁፓ መመለስ እንደማይችሉ ተናግረዋል። የጸጥታው ምክር ቤት በበኩሉ የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ በአዲሲቱ የምስራቅ አፍሪካዊት ሀገር የጀመረውን ጥረት ገፍቶበት የታሰበው የሽግግር መንግስት እውን እንዲሆን ጠንካራ ማበረታቻ እየሰጠ መሆኑን ዘገባው አክሎ አመልክቷል። የብሪታንያ ፖሊስ ባለፈው ወር በለንደን ከተማ አቅራቢያ በአንድ የጭነት መኪና ውስጥ ተከቶ ያገኘውን የ39 ሰዎች አስክሬን ማንነት ማጣራቱን አስታወቀ። የቪየትናም ፖሊስ በበኩሉ በተሽከርካሪ ውስጥ የተገኙት ሟቾች በሙሉ የሀገሩ ዜጎች መሆናቸውን ዛሬ ገልጿል። ሟቾቹ ከቪየትናም የተለያዩ ስድስት ክፍለ ሀገራት የመጡ መሆናቸውን የቪየትናም የህዝብ ደህንነት ሚኒስቴር ባወጣው መግለጫ አመልክቷል። የሰዎቹን አስክሬን የጫነው ተሽከርካ አሽከርካሪ የተገኘበት የኤሴክስ አካባቢ የፖሊስ ከፍተኛ ባለስልጣን ቲም ስሚዝ የሟቾቹ ማንነት መለየቱ ከቪየትናም አቻዎቻቸው ጋር በመተባበር ለቤተሰቦቻቸው ለማሳወቅ እንደጠቀማቸው ተናግረዋል። ሟቾቹን መለየት የተቻለው በሁለቱ ሀገራት ትብብር መሆኑም ተገልጿል። ግዙፉ የጀርመን አየር መንገድ ሉፍታንዛ ሰራተኞች በደሞዝ ክፍያና በጡረታ ጉዳይ የመቱት የ አርባ ስምንት ሰዓት የስራ ማቆም አድማ ቀጥሏል። የበረራ ሰራተኞቹ አድማ ሉፍታንዛ በመቶዎች የሚቆጠሩ በረራዎቹን እንዲሰርዝ አስገድዷል። ድርጅቱ ትናንት፣ ዛሬና ነገ ከሰራተኞቹ በሚያካሂዱት አድማ ምክንያት 1300 በረራዎቹ መሰረዛቸውን ይፋ አድርጓል። በዚህም የ180 ሺ መንገደኞች ጉዞ ይስተጓጎላል ተብሏል። ይህ በእንዲህ እንዳለም ሉፍታንዛ በኦስትሪያ አየር መንገድ ካሉት ሰራተኞቹ ከ700 እስከ 800 የሚሆኑትን ለመቀነስ መዘጋጀቱን አስታውቋል። ይህም በአመት 90 ሚሊዮን ዩሮ እንዲቆጥብ እንደሚረዳው የድርጅቱ ዋና ስራ አስኪያጅ ዛሬ አስታውቀዋል። ይህ ዶች ዶችቨለ ነው። ከዶችቨለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የኢትዮጵያ የሱዳንና ግብፅ የውጭ ጉዳይ ሚኒስትሮች ኢትዮጵያ በአባይ ላይ የምትገነባውን ግድብ አስመልክቶ የገቡበትን ውዝግብ ለመፍታት እንደሚሰሩ አመለከቱ። የሶስቱ ሀገራት የውሃ ሚኒስትሮች በቀጣይ አራት ስብሰባዎችን ዋሽንግተን ላይ እንደሚያካሂዱም ተገልጿል። የሲዳማ ብሔር ለሚያካሄደው ህዝበ ውሳኔ ከዛሬ ጠዋት ጀምሮ የመራጮች ምዝገባ እየተካሄደ ይገኛል። ከሁለት ሳምንታት በኋላ ለሚካሄደው ህዝበ ውሳኔ የድምፅ ሰጪዎች ምዝገባ እስከ ህዳር 6 ቀን 2012 ዓ ም ድረስ ይዘልቃል። በጀርመን የኢትዮጵያ የሰብአዊ መብት ኮሚቴ ራሳቸውን ቄሮ በሚል ስም አደራጅተው በጀርመን የተለያዩ ከተሞች የኢትዮጵያውያንን ስብሰባ በኃይል ለማወክ ሞክረዋል ባላቸው ግለሰቦች ላይ ክስ መሰረተ። ለኢትዮጵያውያን ሁሉ በተጠራው ስብሰባ እንዳንሳተፍ አድሎ ተፈጽሞብናል ያሉት እነዚህ ወገኖች በበኩላቸው ክሱን በህግ እንደሚከራከሩ ለዶችቨለ ገልጸዋል። ዜናው በዚሁ አበቃ።